The voice of America. The yeah, the yeah, America Dems radio tabiano. ይስጥልን ክቡራትና ክቡራን አድማጮች፣ ከምሽቱ እስከ ምሽቱ አንድ ሰዓት ተኩል ድረስ ከሰኞ እስከ አርብ በ1431 መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬ አርብ ሚያዝያ 17 2006 ዓ ም ስርጭት ይዤ የማስተናግዳችሁ ሰለሞን አባተ ነኝ። ኃይሉ ተምራት ፕሮግራሙን ይመራል። የቴክኒክ መሐንዲሱ ቮይቴክ ዞርንያክ ነው። በዜጎች ላይ እዚህ ባሉ ስደተኞች ላይ የሚደርስ አንድም ጥቃት የለም። አቶ መለስ አለም በኬንያ የኢትዮጵያ ኤምባሲ አንደኛ ጸሐፊ ናቸው። ሰሞኑን ኬንያ ውስጥ ካለው የስደተኞች ሁኔታ ጋር አያይዘን ላነሳነላቸው ጥያቄዎች ከሰማኋቸው መልሶች የተቀነጨበ ነው። በስፋት ይመለሳሉ። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። ቆንጅታየ ታሰማናለች። ጤናስጥልኝ። እንደምናመሻችሁ በአራቱ የፖለቲካ እስረኞች ላይ የቀረቡ ክሶች እንዲሰረዙ ትዕዛዝ የሰጠሁት የደቡብ ሱዳኑን የሰላም ንግግር ሂደት ለማፋጠን ነው ሲሉ ፕሬዚደንት ሳልቫ ኪር አስታወቁ። ፕሬዚደንቱ ዛሬ ጁባ ከተማ ላይ በተጠራ ጋዜጣዊ መግለጫ ሲናገሩ በአራቱ እስረኞች ላይ የቀረቡ የሀገር ክህደት ክሶችን እንዲሰረዙ ከአካባቢው ሀገሮች ተጽዕኖ እንደነበረባቸው አረጋግጠዋል። ከተለቀቁት መካከል የቀድሞ የሱዳን ሕዝብ ነጻ አውጪ ንቅናቄ ዋና ጸሐፊ ፓጋን አሞም ይገኙበታል። የሰዎቹ መታሰር በፕሬዝደንት ሳልቫኪር መንግስትና የቀድሞ ምክትል ፕሬዝደንታቸው በነበሩት ሬክማቻር ማቻር ታማኝ አማጽያን መካከል በተያያዘው የሰላም ድርድር ከባድ እንቅፋት ሆኖ መቆየቱ ይታወቃል። የፕሬዝደንታዊው ቃል አቀባይ አቴኒ ዌክ አቴኒ ለቪኦኤ የእንግሊዝኛ ቋንቋ ክፍል በሰጡት ቃል አማጽያኑ የእነዚህን በመፈንቅለ መንግስት ጠንሳሽነት የተጠረጠሩ ሰዎች መታሰር ድርድሩን ለማደናቀፍ እንግዲህ ሊጠቀሙበት አይችሉም ብለዋል። በሶስት ሰዓቱ ዝግጅታችን ዘገባ ይታከልበታል። ሰሜን ኮሪያ ሌላ የኒውክሌር ጦር መሳሪያ ሙከራ ከማድረግ እንድትቆጠብ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማና የደቡብ ኮሪያ አቻቸው ፓርክ ጊዮን ሂ አስጠነቀቁ። ሁለቱ መሪዎች ዛሬ በደቡብ ኮሪያ ዋና ከተማ ሶል ላይ ባደረጉት የጋራ ጋዜጣዊ ጉባኤ ሚስተር ኦባማ ሲናገሩ ፒዮንግያንግ ለአራተኛ ጊዜ የኒውክሊየር ሙከራ ብታካሂድ ይብሱን ከመገለል በስተቀር የሚፈይድላት ነገር የለም ብለዋል። አሜሪካ ከደቡብ ኮሪያ ጎን ያለማወላወል መቆሟን ትቀጥላለች ብለው ከሰሜን ኮሪያ በኩል የሚሰነዘር ትንኮሳን ዩናይትድ ስቴትስና ደቡብ ኮሪያ ትከሻ ለትከሻ ተደጋግፈው ይጋፈጡታል ብለዋል። የደቡብ ኮሪያ መሪ የሚስተር ኦባማ ጉብኝት ለሰሜን ኮሪያ ትንኮሳ ጠንካራ መልእክት የሚያስተላልፍ ነው ሲሉ አስረድተዋል። ሩሲያ ዩክሬንን በጦር ኃይልና በፖለቲካ ወረራ ልታካሄድባት ተነስታለች ሲሉ የዩክሬን ጠቅላይ ሚኒስትር አርሴኒ ያትሴኒዩክ ወንጅለዋል። ኪቭና ሞስኮ ወታደሮቻቸውን በጋራ ድንበራቸው ላይ እያከማችሁ ባሉበት በአሁኑ ወቅት ነው ጠቅላይ ሚኒስትሩ ይህን ወንጀላ ያሰሙት። የሩሲያ ድርጊት በአውሮፓ ሰፋ ያለ ወታደራዊ ግጭት ሊቀሰቅስ ይችላል ሲሉም ጠቅላይ ሚኒስትሩ አስጠንቅቀዋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ እስራኤልና ፍልስጤማውያን ያሏቸውን አማራጮች እስኪፈትሹ ድረስ የመካከለኛው ምስራቅ የሰላም ድርድር መገታት ሊኖርበት ይችላል ሲሉ አስገነዘቡ። ፕሬዚደንቱ ዛሬ ሶል ውስጥ ለጋዜጠኞች በሰጡት ቃል ሰላምን መሻት አሁንም ቢሆን ለሁለቱም ወገኖች የሚበጅ ሆኖ ሳለ ነገር ግን አንዳቸውም ከባድ ውሳኔ ለመውሰድ የፖለቲካ ፈቃደኝነት አላሳዩም ብለዋል። ፕሬዚደንት ኦባማ ይህን የተናገሩት ትናንት ሐሙስ የእስራኤል የሴኩሪቲ ካቢኔ የፍልስጤም ተቀናቃኝ ቡድኖች ፋታህና ሃማስ ታርቀው የአንድነት መንግሥት ለመመስረት ያላቸውን እቅድ ይፋ ማድረጋቸውን ተከትሎ የሰላም ድርድሩ እንዲቋረጥ ውሳኔ ከሰጠ በኋላ ነው። ፍልስጤማውያኑ ሁለቱን አንጃዎች ለማዋሃድ መወሰናቸው አይጠቅምም ያሉት ፕሬዚደንት ኦባማ ሆኖም አስተዳደራቸው ይህ የአሁኑ መሰናክል ቢከሰትም የውጭ ጉዳይ ሚኒስትር ጆን ኬሪ ለሰላም በሚያደርጉት ጥረት ተስፋ ሳይቆርጥ ይገፋበታል ሲሉ አስረድተዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅትን፣ ለዜናው አመሰግናለሁ። ከምሽቱ ሶስት ሰዓት ላይ በ22 ና በ25 ሜትር ባንድ ያጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ትመለሳለች። ይህ በ1431 መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅታችን እናልፋለን። ሰሞኑን ኬንያ ውስጥ የሚታየውን ስደተኞችን የማሰር ወደ ሰፈሮች የማስገባትና ወደ ኢትዮጵያና ኬንያ ወደ ኢትዮጵያና ሶማሊያ መመለስ ጉዳይ ላይ ብዙ ቅሬታዎች ሲሰሙ ቆይተዋል። የስደተኞቹን፣ የኬንያን ፖሊስ፣ የተባበሩት መንግስታት ድርጅት ስደተኞች ጉዳይ ከፍተኛ ኮሚሽነር ከጄኔቫና ከናይሮቢ ሐሳቦቻቸውን በተከታታይ ስናቀርብላችሁ ቆይተናል። ለመሆኑ ናይሮቢ ያለው የኢትዮጵያ ኤምባሲ ምን እያደረገ ነው? አንድ የኢትዮጵያ ኤምባሲ ባልደረባ ማምሻውን አግኝቻለሁ። ጤና ይስጥልኝ። ጤና ይስጥልን። አቶ ሰለሞን ከአድማጮቻችን ጋር ራስዎን ያስተዋውቁልኝ፣ ሙሉ ስምዎንና ያለውትን ኃላፊነት። መለስ አለም ተኬ እባላለሁ። በኬንያ የፌዴራል ኤምባሲ የቆንስላና ዳያስፖራ ጉዳዮች ዘርፍ ኃላፊ ነኝ። አቶ መለስ አለም በጣም አመሰግናለሁኝ ለጊዜው። በድጋሚ ሰሞኑን ኬንያ ውስጥ ናይሮቢ ውስጥ በጣም ስፋት ያለው እንቅስቃሴ እየተካሄደ ነው። ስደተኞችን የመፈተሽ የማሰር የተወሰኑትም ከሀገር እንዲወጡ የተደረጉ እንዳሉ ይሰማል። እና ይህንን የኢትዮጵያ ኤምባሲ እንዴት ይመለከተዋል? እዛ ካሉት ስደተኞች ብዙዎቹም ኢትዮጵያውያን ናቸው። እና በመጀመሪያ ደረጃ የኬንያ መንግሥት እያካሄደ ያለው ፍተሻም ሆነ አሰሳ ስደተኞችን ሆን ብሎ ከማሳደድ እና ከማስጨነቅ ጋር እያያዝ አይደለም። እሱን የኬንያ መንግስት ተጨማሪ መረጃ መጠየቅ የሚሻል ይመስለኛል። ከዛ በተረፈ ግን እዚህ የሚኖሩ ኢትዮጵያውያንን በተመለከተ የኢትዮጵያ ኤምባሲ ክትትል ያደርጋል። በነገራችን ላይ እዚህ ያሉት ኢትዮጵያውያን በተመለከተ አንዳንዶቹ በህገ ወጥ መንገድ ወደ ታንዛኒያ፣ በታንዛኒያ በኩል አድርገው ደቡብ አፍሪካ ለመሄድ ሲሉ ኬንያ ውስጥ ተይዘው የቆዩ ሰዎች አሉ። ሌሎቹ ህጋዊ የጉዞ ሰነድ እና የመኖሪያ ፍቃድ ኖሯቸው የሚኖሩ ሰዎች አሉ። ሌሎቹ ግን በተባበሩ መንግስት ድርጅት የስደተኞች ኮሚሽን ስር ከለላ ኖሯቸው የሚኖሩ ሰዎች ናቸው። የኬንያ መንግስት ባለፉት ጥቂት ዓመታት ተደጋጋሚ የሽብርተኝነት ጥቃት በቅርቡ የተከሰተውን የዌስት ጌት ተከትሎ ከደረሰበት በኋላ የሴኪሪቲ ክራክዳውን ያደርጋል። ይህ የሴኪሪቲ ክራክዳውን የጸጥታ ስራ በህገወጥ መንገድ የሚኖሩትን የሚመለከት ነው። በህጋዊ መንገድ የሚኖር አንድም ኢትዮጵያዊ ጉዳት አልደረሰበትም በህገ ወጥ መንገድ የሚኖሩትም ቢሆን ግን የኢትዮጵያ ኤምበሲ ከኬንያ መንግስት የተለያየ የጸጥታ መዋቅሮች ጋር በመሆን በዜጎቻችን ላይ አንድም የሆነ ሰብአዊ መብት ጥሰት እንዳይካሄድ በእለት ተእለት ክትትል ያደርጋል ባለፉት ጥቂት ቀናት ውስጥ የተወሰኑ ተይዘው የነበሩ በተለይም ወደ ደቡብ አፍሪካ ለመሄድ ሲሉ ናይሮቢ እስሊ የሚባለው አካባቢ ታስረው የነበሩ ኢትዮጵያውያን ነበሩ። እነሱን ከኬንያ ፖሊስ ጋር በመነጋገር መብታቸው ተጠብቆ ወደ ሀገራቸው እንዲመለሱ ተደርጓል። ስለዚህ የኢትዮጵያ ኤምበሲ እንደ ዋና ስራው ይዞት እየሰራበት ያለበት ሁኔታ ነው ያለው አቶ መለስ። ህጋዊ ፈቃድ ያላቸውና የሌላቸው ወይም በህገወጥ መንገድ የገቡና በህጋዊነት ያሉ ያሏቸው አሉ። ስደተኛ ሲወጣ ብዙ ጊዜ በፖለቲካ ምክንያት የሚወጣ በኢኮኖሚ ምክንያት የሚወጣ ብዙ ጊዜ በተለይ አፍሪካ ውስጥ እንደምናየው ድንበር እያቋረጠ ነው የሚሄደው። በተለይ በነዛ በምስራቅ አፍሪካ ሀገሮች መካከል ደግሞ የትራንዚት አይነት ጥያቄዎች አይቀርቡም፣ ስምምነቶችም አሉ። ለነገሩ በኢጋድ ሀገሮች መካከል አይደለም እንዴ? ቪዛ ላይ ሊጠየቁ ይችላሉ። እና እንዴት ነው ህገወጥና ህጋዊ ተብለው ሊለዩ የሚችሉት? ሁሉ እንዴት መሰላ ሰለሞን፣ በኢትዮጵያና ኬንያ መንግስት የቪዛ ያለመጠየቅ ስምምነት ወይም ቪዛ አቦሊሽን ስምምነት ከተፈራረሙ ከአርባ ዓመት በላይ ሆኗቸዋል። እሱ ችግር የለም። ማንኛውም ኢትዮጵያዊ ፓስፖርቱን እስከያዘ ድረስ እዚህ ያለው ናይሮቢ ወይም በሞያሌ በኩል መግባት ይችላል። ችግሩ ያለው ምንድን ነው? እነዚህ ብዙዎቹ ኢትዮጵያውያን በተለይም ከደቡብ ክልል የሚመጡት ፓስፖርት ይዘው ድንበር ድረስ ይመጣሉ። ከህገ ወጥ የሰው አዘዋዋሪዎች ጋር ይገናኛሉ። እነሱ ፓስፖርታቸውን ይወስዱባቸዋል። ስለዚህ ኬንያ መሬት ላይ ከገቡ በኋላ እነዚህ ሰዎች የኢትዮጵያ ፓስፖርት የላቸውም። የኢትዮጵያዊ ማንነታቸውን የሚገልጽ ምንም ሰነድ የላቸውም። ኤምባሲ ያደረገው ምንድን ነው? ኬንያ መሬት ላይ ገብተው ህጋዊ የጉዞ ሰነድ ባለመኖሩ በእስር ላይ የነበሩ ሰዎችን ዜግነታቸውን፣ አጣርቶ ኢትዮጵያዊ መሆን አለመሆናቸውን አጣርቶ የጉዞ ሰነድ እየሰራ ነው። ከኬንያ የጸጥታ መዋቅር ጋር የሆነ እየመለሳቸው አለው። ስለዚህ ህጋዊ ሰነድ ይዞ የታሰረ አንድም ኢትዮጵያ የለም፣ አንድም ኢትዮጵያ የለም። እኔ ያነጋገርኳቸው ስደተኞች ለብዙ ዓመታት እዛ ቆይተናል ያሉ ኢስሊም አካባቢ የሚኖሩ ታስረናል፣ ተንገላተናል እያሳየናቸው ማስረጃዎቻችን እየወሰዱ ያስሩናል፣ ያጉላሉናል ያሉ አሉ። እንዴት መሰለህ? አሁን የሪፊውጅ ስታተስ ይዘው የሚኖሩት ሰዎችን እነዚህ ሰዎች አመኑበትም አላመኑበትም እውነትም ሆነ አልሆነ ኢትዮጵያ ውስጥ ተጽዕኖ ይፈጸምብናል ወዘተ ወዘተ የሚሉ ምክንያቶችን ሰጥተው ዩኤን ኤች ሲአር ፕሮቴክሽን ስር ያሉ ሰዎች ናቸው። ለእነዚህ ሰዎች ኤምበሲው የተለየ ግንኙነት ማድረግ አይችልም። አፍተር ኦል ዩኤን ኤች ሲአር የሚጠብቃቸው እኮ የኢትዮጵያ መንግስት ያደርግባቸዋል ተብሎ ከሚታሰብ ተጽዕኖ ነው። እነዚህ ሰዎች እንደዛም ሆኖ ግን በተለያየ መንገድ እየተደገፉ ያሉበት ሁኔታ ነው ያለው እና ብዙም ተጨባጭ ያልሆነ አስተያየት ነው። አቶ መለስ ለመሆኑ ፈትሻችሁ ህጋዊነታቸውን ያደረጋል ገጣችኋቸው ያሉኝን ስንት ኢትዮጵያውያንን ወደ ኢትዮጵያ መልሳችኋል? እንግዲህ እስከ ዛሬ ድረስ ሰባ ሁለት የሚሆኑ ኢትዮጵያውያን በሶስት እስር ቤቶች ነበሩ። ከእነሱ ውስጥ ሁለቱ የዩኤንችር ስታተስ ያላቸው ሰዎች ናቸው። እነሱን እንግዲህ ስደተኛው ወደ ካምፕ መግባት አለበት ብሎ የኬንያ መንግስት ወስናል። ሁለቱ ወደ ካኩማ ካምፕ ገብተዋል። ቀሪዎቹን ሰባ አካባቢ የሚሆኑ ኢትዮጵያውያን ግን በሞያሌ አድርገን ኢሲዮሎ ላይ አድረው በሞያሌ በኩል ወደ ሀገራቸው ተሸኝተዋል። በፍቃዳቸው ነው እነዚህ ሰዎች የሄዱት። እነዚህ ሰዎች የኬንያ መንግስት ጥያቄ አቅርበውላቸዋል። ከቆዩ በህገወጥ መንገድ ሰው መሬት ላይ ያሉ ስለሆኑ ክስ ይመሰረትባቸዋል። ስለዚህ ኤምባሲው ምንድን ነው ያደረገው? ከኬንያ መንግስት ጋር ተናግሮ እዚህ ከቆያችሁ ይህን ነገር ይገጥማቸዋል። ስለዚህ እነሱም ራሳቸው ወደ ሀገራችን መግባት እንፈልጋለን የሚል ጥያቄ አቅርበው ነው ወደ ሀገራቸው እንዲመለሱ ይሆነው። አንዳንድ ጊዜ የሚሰሙ ቅሬታዎች አሉ። ኬንያ ውስጥ ካሉ ስደተኞች የኢትዮጵያ መንግስት እዛ እየገባ ከስደተኞቹ መካከል የሚፈልጋቸውን በፖለቲካ የሚሆን በማንኛውም መንገድ እያፈነ ይወስዳል። በተለይ ደግሞ አሁን ናይሮቢ ላይ እየተካሄደ ያለው ነገር ኢትዮጵያና ኬንያ ወይም መሪዎቹ ፍቅር ላይ ስለሆኑ በአሁኑ ጊዜ ሆን ብለው ለሰበብ ብለው የሚያፈነዷቸው የተወሰኑ አካላት ፈንጂዎች እንጂ በትክክልም የሽብር አደጋዎች ናቸው ብለን አናምንም የሚሉ አሉ። በፖለቲካ አቋሙ ምክንያት ከኬንያ እየታደነ ወደ አዲስ አበባ የሚመጣ ሰው የለም። ኢትዮጵያ ውስጥ ማንም ሰው ሀሳቡን የመግለጽ፣ በሚፈለገው የፖለቲካ ዓላማ ውስጥ የመደራጀት፣ የመስራት መብት አለው እና እሱ ብዙም ውሃ የሚቋጠር አስተያየት አይደለም። ኬንያ ውስጥ የሚፈጸሙ የቦምብ ጥቃቶች ሆን ተብለው የተፈጸሙ ናቸው አይደለም የሚለው አሁንም እሱን ከኬንያውያን መልስ ማግኘት ትችላለህ። በጣም ቀላሉ ነገር። ግን ዌስትጌት ላይ የፈነዳው እና ያን ያህል ንጹሀንን ሰዎች የፈጀ ፍንዳታ የኬንያ መንግስት ወይም የፕሬዚደንት ኡሁሩ አስተዳደር ሆን ብሎ ስደተኞችን ለማደን ብሎ የወሰደው እርምጃ ነው ብሎ ማሰብ የዋህነት ነው ይመስል። ኖ ኖ ኖ፣ እሱ የዌስት ጌቱን የዌስት ጌቱን አላልኩም። አቶ መለስ መንግስትና የኬንያ መንግስት እርግጥ ነው በጣም ጠንካራ የሆነ ወንድማይ ግንኙነት አላቸው። በሁለቱ አገራትና መንግስታት መካከል እየዳበረና እየጎለበተ የሄደ ግንኙነት አለ። ይህ ግን ቀደም ሲል የነበረ አሁን የበልጥ ተጠናክሮ እየሄደ ያለ፣ በዚህ ምክንያት በዜጎች ላይ እዚህ ባሉ ስደተኞች ላይ የሚደርስ አንድም ጥቃት የለም። ለመሆኑ ምንም አይነት ስደተኞች ይሁኑ ኢትዮጵያውያን ናቸው እስከተባለ ድረስ የታሰሩበት ቦታ እየሄዳችሁ ታያያቸዋላችሁ። ድጋፍ ለመስጠት የምታደርጉት ጥረት አለ እንግዲህ በየዕለቱ እዚህ ያሉ ኢትዮጵያውያንን በተመለከተ የሚደርሰባቸው ጥቃት ካለ የምንከታተልበት የራሳችን መንገድ አለ። ሰው መድቦ ቢያንስ ሁለት ሰው መድቦ ባለ ውስን ሀይል ኤምባሲ ሁለት ሰው መድቦ እና ከኬንያ የኢሚግሬሽን እና የፖሊስ አካል ጋር በመገናኘት በየዕለቱ አፕዴት ያደርጉናል። የታሰረ ሰው ካለ የተያዘ ሰው ካለ እዚህ ቦታ ነው ያለው ሊሉና፣ ይሄድን እናናገራለን፣ መብቱ እንዲከበር እናደርጋለን። በየዕለቱ የምንከታተልበት አሰራር አለን ማለት ይቻላል። ስንት ኢትዮጵያውያን ኬንያ ውስጥ አሉ? አቶ መለስ አሁን የምታውቁት ማስረጃ እንግዲህ ግምት ነው የምሰጥህ፣ አቶ ሰለሞን ናይሮቢ ላይ ከሀያ እስከ ሀያ አምስት ሺህ ኢትዮጵያ ብለን እንገምታለን። ይሁን እንጂ ኬንያ የሚመጡ አብዛኛዎቹ ሰዎች ወደ ሌላ ሶስተኛ ሀገር ለመሄድ እንደ መሸጋገሪያ የሚጠቀሙ ሰዎች ናቸው እና በየጊዜው የሚያዋዥ ከፍ ዘቅ የሚል ቁጥር ነው ያለው። በአሁኑ ውስጥ በተወሰደው እርምጃ ስንት ኢትዮጵያውያን ታስረዋል? እንዳልኩ ሰባ ሁለት ኢትዮጵያውያን ታስረው ነበር። ሰባ ሁለት ኢትዮጵያውያን ታስረው ነበር። ሩዌሩ የሚባል እስር ቤት፣ ጂንጃ የሚባል እስር ቤት፣ ከሰራን የሚባል እስር ቤት ሰባ ሁለት ኢትዮጵያውያን ነበሩ። ሁለቱ ስደተኞች ስለሆኑ ወደ ስደተኛ ካምብ እንዲመለሱ ተደርገዋል። ቀሪው ግን መብቶ ተጠብቆ ሰብአዊ ክብሩ ተጠብቆ በኬንያ መንግስትና ኢትዮጵያ መንግስት በዘረገ ድጋፍ ወደ ሀገሩ እንዲገባ ተደርጓል። ኢትዮጵያውያን እዛ የሚገኙ በምንም ሰዓት ይሁን በምንም መንገድ ወደ ኬንያ ይግቡ ድጋፍ የኤምባሲውን ተሳትፎ በሕይወታቸው ውስጥ በሚፈልጉበት ጊዜ ፈጥናችሁ ትደርሱላቸዋላችሁ። እንግዲህ ኬንያ ውስጥ ከኢትዮጵያ ኤምባሲ ጋር ጠንካራ ግንኙነት የፈጠሩ የተለያዩ አደራጀቶች አሉ። አንደኛ የኢትዮጵያውያን ማህበሮች አሉ። በእምነት ደረጃ የተደራጁ ሰዎች አሉ። የተባበሩ መንግስታት ድርጅት የኬንያ ጽህፈት ቤት ላይ የሚሰሩ የተለያዩ ብዙ ኢትዮጵያውያን አሉ። ኬንያ ውስጥ በሚገኙ የዓለም አቀፍ ድርጅቶች ውስጥ የሚሰሩ ኢትዮጵያውያን አሉ። ኤንጂኦስ የሚሰሩ ሰዎች አሉ። እዚህ ካለ ኢትዮጵያዊ ጋር በቀጥታ የ የኢሜይል ግንኙነት አለን፣ የስልክ ግንኙነት አለን፣ የራሳችን ሆት ላይን አለን። ስለዚህ በየጊዜው እያንዳንዷ መረጃ ትደርሰናለች። የናይሮቢ የኢትዮጵያ ኤምባሲ ከእንደዚህ ግንኙነት በዘለለ በማህበራዊ በሰርግ በለቅሶ በድግስ ሁሉ የተገናኘ ጠንካራ ግንኙነት ለመሰረተ እዚህ በሚኖሩ ኢትዮጵያውያን ዜጎቻችን ላይ አንድም የሚደርስ ጥቃት ወዲያው ነው የሚደርስን። የኬንያ መንግስት እና የኢትዮጵያ መንግስት ካላቸው መልካምና ጠንካራ ግንኙነት አንጻር ችግሮች ሲፈጠሩ የምንፈታበት አሰራር ነው ያለን። በዚህ በአሁኑ እርምጃ ቤታቸው በሌሊት ነው የሚገቡትና የሚወሯቸው፣ ገንዘብ ይጠይቋቸዋል፣ ንብረቶቻቸውን ይወስዳሉ። ብዙ መጎሳቆል አለ። የመድፈር ሙከራዎች ሁሉ መደረጋቸውን ሲናገሩ ነበረ፣ በተለይ ካሳራኒ የነበሩ እስረኞች ከሰራን ባሉ እስረኞች ላይ የደረሰ አንድም ጥቃት እንደሌለ ማራገጭ አልሰጥልህ ይችላል። ከመጀመሪያ ጀምሮ እዛ ከታሰሩ ብቻ ሳይሆን የተወሰኑ በንግድ ላይ የተሰማሩ ኢትዮጵያውያን አሉ። እነዚህ ኢትዮጵያውያን ጥቃት ደርሶብናል የሚል አስተያየት እኛ ጋር አልመጣም። የኬንያ ፖሊስ መዋቅር ላይ የተወሰኑ ይህ ነው ከአሰራር የሚመጡ አንድ አንድ እዚህም እዚያም የሚፈጠሩ የአሰራር ችግሮች እንዳሉ እኛም እንሰማለን። ከዛ በተረፈ ግን እዚህ ባሉ ኢትዮጵያውያን ላይ ምንም አይነት አንድም እንደዚህ አይነት እንግልት ችግር እንዳልደረሰ ማራገጭ አልሰጥህ እችላለሁ። አቶ መለስ አለምን ለጊዜና ለማብራሪያቸው አመሰግናለሁ። የኬንያን ሁኔታ እየተከታተልን ለእናንተ ማድረሳችንን እንቀጥላለን በየወቅቱ የሚፈጠሩ ሁኔታዎችን። ከዚህ ቀጥሎ ከተፈጥሮ አካባቢ ሳይንስና ሕይወት ቅንብር የተወሰኑ መረጃዎችን ያካተተ ዝግጅት እናካፍላችኋለን። ጤና ይስጥልኝ የተከበራችሁ አድማጮች የውቅያኖስ ጉባኤን ከሄግ የዓለም የቴክኖሎጂ ሪፖርት ከኒውዮርክ ኢትዮጵያዊቱን ሳይንቲስት ዶክተር ሰገነት ቀለሙን ከናይሮቢ ይዤላችኋለሁ የዓለማችን የአየር ንብረት የመለዋወጡ ነገር መቼም አዲስ መርዶ ብሻችሁም የምስራች አይደለም። በዚያ ላይ ውቅያኖሱንና ባህሩን ከአቅሙ በላይ እያጠመድንበትና እየበዘበዝነው ነው ነው በሚባልበት በዚህ ወቅት የዓለም ውቅያኖሶች የተግባር ጉባኤ ለምግብ ዋስትናና ሰማያዊ እድገት ተብሎ የተሰየመ ስብሰባ ሄግ፣ ኔዘርላንድስ ላይ እየተካሄደ ነው። ነገ ይጠናቀቃል። ከዓለም ህዝብ እኮ አርባ ከመቶ የሚሆነው ለግማሽ ምን ተረፈው የሚኖረው ከባህርና ከውቅያኖሶች ዳርቻዎች በመቶ ኪሎ ሜትሮች ርቀት ውስጥ ነው። ወደ 700 ሚሊዮን የሚሆን ሰው በዝቅተኛዎቹ የባህር ዳርቻዎች ከጠለሉ 10 ሜትር ብቻ የሚሆን ከፍታ ባላቸው አካባቢዎች ላይ ነው የሚኖረው። ከዓለም 20 ግዙፍ ከተሞች 13ቱ የሚገኙት የባህር ዳርቻዎች ላይ ነው። በዚያ ላይ ከዓለም ሕዝብ 12 ከመቶ የሚሆነው የዕለት ጉርሱን የሚያገኘው በቀጥታ ከውሃ ነው። ፎር ሞስት ኦፍ ሂስቶሪ ማን በታሪክ የበዛው ምዕራፍ ውስጥ እኮ የሰው ልጅ የኖረው ከተፈጥሮ ጋር ሲተናነቅ ነው። በዚህ ዘመን ግን አንድ ነገር ተገነዘበ። ሊኖር ከሆነ እኮ ሊጠብቃት ይገባዋል። የሆላንድ የግብርና ሚኒስትር ሻሮን ዲክስማ ናቸው። የሄጉን የውቅያኖስ ጉባኤ በሊቀመንበርነት እየመሩ ያሉትም እርሳቸው ናቸው። በ2050 ዓመተ ምህረት ከዛሬ አንስቶ በመጪዎቹ 35 ዓመታት ውስጥ ማለት ነው፣ የሰው ልጅ የዘሩ ብዛት ዘጠኝ ቢሊዮን ይደፍናል። እና ታዲያ ለሰው ልጅ ከሰማይ ደመናው፣ ከዝናብ በረከቱ፣ ከቡቃያና ከመጠጡ አንስቶ ሁሉም ነገሩ የሆኑትን የውቅያኖሶቹን ጸጋና ስጦታ ሊንከባከብ ይገባል፣ የሻሮን ዲክስማ ማሳሰቢያ ነው። To stop the moral outcry that still almost one billion people go hungry to bed every day. <inaudible> እናም የተፈጥሮ ሀብቶቻችንን ሊሰጡን ከሚችሉት በላይ ልንጨምቃቸው አይገባንም። በተለይ የዓለም የአሳ ሀብት በእጅጉ እየቆረቆዘ ነው። በመሆኑም አሉ፣ የጉባኤው ሊቀመንበር የዓለም መሪዎች፣ የባህር ላይ ሰዎች፣ የንግዱ ማህበረሰብ፣ ሳይንቲስቶች፣ ሲቪሉ ማህበረሰብና ዓለም አቀፍ ድርጅቶች በዚህ ጉባኤ ላይ መልስ ማግኘት መቻል አለባቸው። ኮርኔል ዩኒቨርሲቲና የዓለም ኢኮኖሚ መድረክ 13ተኛውን የዓለም መረጃ ቴክኖሎጂ ሪፖርት አውጥተዋል። በዚህ ሪፖርት ውስጥ 148 ሀገሮች ምጣኔ ሀብቶቻቸውን በዓለም አቀፍ ደረጃ ተፎካካሪ መሆን እንዲችሉ ለማድረግ የመረጃና መገናኛ ቴክኖሎጂን የተጠቀሙበትን ደረጃ ገምግሟል። እስከ ዛሬ በነበሩ ዓመታት እኮ ስለ ቴክኖሎጂ ስንናገር ቀድመን የምናስበው የበለጸጉት ሀገሮች ብቻ ይዞታ እንደሆነ አድርገን ነበር። ደግሞም ነበራ ዘመን ተለወጠና የዘንድሮው የቴክኖሎጂ ግንባር ቀደማ አንቀሳቃሾች ወደ ብልጽግናው ደጅ እየገቡ ያሉት በማደግ ላይ ያሉ ሀገሮች ሆነዋል። በእርግጥ ኔትወርክ ሬዲነስ ኢንዴክስ ተብሎ በሚጠራው የግንኙነት መሳለጥ ማሳያ ሰንጠረዥ ላይ መሪዋ ሀገር በአምስት ነጥብ ስድስት ነጥብ ስዊድን ብትሆንም እርሷን ተከትላ በአምስት ነጥብ አምስት ዘጠኝ ነጥብ በሁለተኛነት የተቀመጠችው የደቡብ ምስራቅ ሲያይቱ መንግሥት ከተማ ሲንጋፖር ነች ዩናይትድ ስቴትስ አምስት ነጥብ ሶስት ነጥብ አምስተኛ ኢትዮጵያ በሶስት ነጥብ ዜሮ ስምንት ነጥብ አንድ መቶ ሀያ ሶስተኛ ሲሆኑ በኢንፎርሜሽን ቴክኖሎጂና የኢንተርኔት መረብ ስልጣኔ በአለም ውራይቱ የተባለችው ሀገር በሁለት ነጥብ አምስት ዘጠኝ ቻድ አንድ መቶ ሰላሳ ስምንተኛ ሆናለች በዚህ ጉዳይ ላይ ወደፊት ዘርዘር ያለ ዘገባና የባለሙያ ትንተና ይዠልዎ መለሳል ሰሞኑን ኢትዮጵያዊቱን ሳይንቲስት ዶክተር ሰገነት ቀለሙን ይዤ ቀርቤ ነበር። በቅርቡ ፓሪስ ላይ በተካሄደ ስነ ስርዓት ለዓለም ሳይንስ እድገት ላበረከቱት አስተዋጽኦ በግል አንድ መቶ ሺህ ዶላር የሚያስገኝላቸውን ሽልማት ከተባበሩት መንግስታት የትምህርት የሳይንስና የባህል ድርጅትና ሎሪያል ከሚባለው የውበት መጠበቂያ ምርቶች ድርጅት ተቀብለዋል። ዓለም አቀፍ እውቅና ያላቸው ዶክተር ሰገነት ያገኙት ሽልማት በነገራችን ላይ ይህ ብቻ አይደለም። ዶክተር ሰገነት አሁን እርሶ ያሉበት ዘርፍ በሳይንሱ በምርምሩ በኩል ብዙ ጊዜ ሴቶች በብዛት ሲንቀሳቀሱ የሚታዩበት አካባቢ አይደለም። የወንድ ግዛት ተደርጎ የሚቆጠር አካባቢ ነው። ይሄ በትምህርት በምርምር የገፉት አካባቢዎች በተለይ በአፍሪካ ኢትዮጵያን ጨምሮ ማለት ነው እና እርስዎ አሁን ብቅ አሉና ዓለም አቀፍ እውቅና ያሉት ሳይንቲስት ሆኑ። ለሴት ልጆች አስተዳደግ፣ አያያዝ የሚሰጡት ምክር ትምህርት አለ? አዎ አንተም እንዳልከው ብዙ ሴቶች ሳይንስ ውስጥ አይገቡም። ምክንያቱም ሶሳይቲ በየአገሩ ሳይንስ፣ ኢንጂኒሪንግ የተለያየ እንትን ለወንዶች እንጂ ለሴቶች አይሆንም የሚባል አለ። ዝም ብሎ ስቴሪዮታይፕ ጥቅላ አስተሳሰብ፣ አዎ አስተሳሰብ አለና ዋናው ይህንን መቀየር ከቤት ነው መጀመር ያለበት። ወላጆች ልጆቻቸውን ወንድም ሆነ ሴት ቢሆን እኩል እኩል ማሳደግ እና ሁለታችሁም የፈለጋችሁትን ሴትም ሆነ ወንድም የፈለግ ሆን መሆን ሊያደርግ ይችላል ብሎ ከቤት ማስተማር ያስፈልጋል እና ማንም አይነት የተለያየ ሙያ ለማንም ሰው ሊሆን ይችላል። ሳይንስ ሆነ ሌላም አይነት በብዛት እና እሱን መቀየር ያስፈልጋል። ሴቶቹ ደግሞ ብዙ ነገር ብዙ ተጽዕኖ አለ ለሴቶች ላይ አሁን ለምሳሌ እኔ ሳድግ ብዙ የቤት ስራ መስራት ነበረብኝ። ትንሽ ወንድሜ ግን ይህን ሁሉ አይደረግበትም ነበረ እና እኔ ለምሳሌ እንጨት ሂጂ ልቀም ይባላለሁ፣ ውሀ ሂጂ ስቅ ይባላለሁ፣ ምጣር ጣጂም ይኖራል ምናልባት። አዎ ምጣርጣጂ ስጣጂ፣ እህል ፍጪ፣ የጠላ እህል ስሪ፣ ብዙ ስራ። ምንም የማይሠራ ነገር እንትን ቡና ይለቀምና ይደርቅና ሂጂን ገበያ ወስደሽ ሽጪ ምንም ጊዜ የለንትን አይኖርም ለማጥናት እና ያ ያ ሁሉም መቀየር አለብን እና ዋናው ቤተሰብ ልጆቻቸውን ሁሉም ወንድም ሆነ ሴት እኩል ማድረግ ያስፈልጋል። እና ትምህርት ቤትም እንደዛው አስተማሪዎች ሴቶችንም ሆነ ወንዶችን ኦኬ እንደፈለጋችሁ የፈለጋችሁትን አይነት ሙያ ማጥናት ትችላላችሁ ብሎ ወንድ ማበረታታት ያስፈልጋል። ቡስተር ኮንፊደንስ በራስ መተማመንን ማሳደግ ማለት ነው። አዎ በራስ መተማመንን፣ እሱ በጣም በጣም ያስፈልጋል። ሌላው ማስተማር ትምህርት ነው። ጥሩ ነገር ትምህርታችሁን ተማሩ። ከተማራችሁ በኋላ ሌላውን ሁሉን ነገር ማግኘት ትችላላቸው፣ እንደሱ እንደሱ ብሎ መምከር ያስፈልጋል። ዶክተር ሰገነትን አመሰግናለሁ። ለዛሬ በዚሁ ልሰናበት። ከተፈጥሮ አካባቢ ሳይንስና ሕይወት ዝግጅት ሶሎሞን አባተ ነኝ። ጤና ይስጥልኝ። ዝግጅታችን ወደ መጠናቀቁ ነው። የተከበራችሁ አድማጮች አሁን ከምሽቱ አንድ ሰዓት ከሃያ ሦስት ደቂቃ ሆኗል። ከአምስት ደቂቃ በላይ ይቀረናል። ይቅርታ እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። የአሜሪካን መዝናኛ የሚመለከት አንድ ዝግጅት አለን ቀጥሎ የሬይ ቦንቪ የሙዚቃ ሥራዎች የስሜት የቀልብና የታሪክ ማሳያ ትኩረት ሳቢ ቅላጼዎችና ዘማሪዎች ናቸው። ሬይ ቦንቪ ከዘማሪዎቹ የበዙት የብሉዝ ቃና ያላቸው ናቸው። ይሁን እንጂ በድፍን አሜሪካ ከትናንሽ ክላቦች እስከ ቡና ቤቶች እየተዘዋወረ በተጫወተባቸው ጊዜዎች ሁሉ ማንኛውም የሙዚቃና የአዘማመር ዘዬ እንደሚከተልና ሁሉንም እየደበላለቀ እንደሚጫወት ነው ራሱ የሚናገረው። ሰዎች የብሉዝ ሰው ነው ይሉኛል። በእርግጥ በብሉዝ ሙዚቃ በብዙ የተመሰጥኩ ብሆንም፣ እኔ ግን እንዲያው የብሉዝ ብቻ ሰው አይደለሁም። የሀገረሰብ ዘዬ፣ ሞቅ ያለ ምት ያለው ሙዚቃና የብሉዝ ሰው ነኝ። የቦንቪ ሙዚቃ የካናዳውን ፈረንሳይኛ ተናጋሪ የሆነውን ተወልዶ ያደገበትንና ጊታርን ለመጀመሪያ ጊዜ ያነሳበትን ቤተሰቡንም ያስታውሳል። ዕድሜው ዐሥራ ሁለት ዓመት በሆነ ጊዜ ቤተሰቡ ወደ ዩናይትድ ስቴትስ ገባ። እርሱም ዘግየት ብሎ ታክሲ ነጂ ሆነ። ሌሎችም ብዙ ብዙ ሥራዎችን ሠራ። ለራሱ ግን ለራሱ ያንጎራጉር ነበር። ጣቶቹም አያርፉም ነበር። በፍቅር ከሚወዳት ጊታሩ እምብዛም መራቅ አይሆንላቸውም። ለዘፈን የሚሆን ነገር ከመጻፌ ወይም የምታውቋቸውን ሥራዎችን ከማስቀረጼ በፊት እኮ ለ20 ዓመታት ተጫወቻ አለሁ። የሌሎችን ዘፈኖች ነበር የማዜመው። ይሁን እንጂ እንደምንም አድርጌ የራሴ የሆነ አንዳች ነገር እየጨመርኩባቸው የራሴ ቄንጥ የሆኑ እንዲሆኑ አደርጋቸው ነበር። ከዚያም መጽሐፍ ስጀምር የነበረኝ ዘ ድሮ ዳብሮ የኖረ የተፈጠረና የበለጸገ ነበር። ቦንቪ ታሪኮቹን በዘፈኖቹ ውስጥ የሚያደራበትና የሚሸርብበት የሚያስተሳስርበትና የሚተረትርበት መንገድ የብዙ አድማጮችን ነፍስያና ጆሮ አነቃቅቶ የሚይዝ እንደሆነ ይናገራሉ። ከሬ ሃውስ ሬኮርድስ ኢዚጎን ሲዲ ነው የምታደምጡት። ነገሮችን ታያለህ፣ ትሰማለህ፣ ትታዘባለህ፣ ወይም ደግሞ አንዳንዴም ሌሎች ሰዎች በግላቸው የሚያወሩትን እያጮለቅህ ታደምጣለህ። እናም እንዲህ አይነቶች ሁኔታዎች በዝማሬዎች ውስጥ ይገባሉ፣ ይወጣሉ፣ ይንሸራሸራሉ። ለእኔ ለራሴም ያነገር አይገባኝም። እንደ ሌሎች ብዙ የጥበብ ሰዎች ሁሉ ቦንቪም የዚህን ፈጠራ የሚባል ትንግርትና ተአምር የተፈጥሮ ተፈጥሮ አምኖ ተቀብሏልና ከውስጡ የሚጎርፈውና የሚዘንበው የራሱን ጊዜና መንገድ ተከትሎ ሲንዠቀዠቅ እንዳመጣጡ ያስተናግደዋል፣ ያከብረዋል፣ ያንዠቀዥቀዋል። አፍቃሪዎቹን ባደረገኝ ያለ ይመስል የዚህ ዘገባ አዘጋጅ በዓለም ዙሪያ ያሉ አድማጮቹ ታድለው አለና The okay. long ከመሰናበታችን በፊት አንዳንድ አጫጭር የሆኑ መረጃዎችን ላካፍላችሁ። ምንዛሬ፣ አንድ የዩናይትድ ስቴትስ ዶላር ዛሬ 19 ብር ከ30 ሳንቲም ተመንዝሯል። አዲስ አበባ ነገና ከነጎዲያ ከፊል ደመናማ ትሆናለች። እሁድ ከፊል ዝናባማ እንደምትሆን ተነግሯል። ከፍተኛ ሙቀቷ ዛሬ ከፍተኛው 27፣ ዝቅተኛው 13፣ ነገ ዝቅተኛው 13፣ ዝቅተኛው ከፍተኛው 26 ይሆናል። እሁድ ከፍተኛ ሙቀቷ 24፣ ዝቅተኛው 13 ዲግሪ ሴልሺየስ ይሆናል። ልክ የዛሬ 9 ዓመት በዛሬው ዕለት መያዝ 1997 ዓ.ም በዛሬው ዕለት ማለት ነው። የአክሱም ሐውልት የመጨረሻው ቁራጭ ከሮም አዲስ አበባ ገባ። ክቡራትና ክቡራን አድማጮች፣ ከስቱዲዮ ፕሮግራሙን በመራልን ኃይሉ ታምራትና በቴክኒሻን ቮይቴክ ዞርኒያክ ስም የምሰናበታችሁ ሰሎሞን አባተነኝ። ከምሽቱ 3 ሰዓት በድጋሚ እንገናኛለን። ጤና ይስጥልኝ። መልካም ቆይታ።